በስልጣን አላግባብ በመገልገልና ከባድ የሙስና ወንጀል ፈጽመዋል ሲል ፌዴራል ጠቅላይ አቃቢ ሕግ የቀድሞውን የብሔራዊ መረጃና ደህንነት አገልግሎት ኃላፊ አቶ ጌታቸው አሰፋን ጨምሮ በሀያ ስድስት ሰዎች ላይ ክስ መስርቷል። ፍርድ ቤቱ በተከሳሾች ላይ የቀረበውን ክስ በንባብ ለመስማት ለነገ ቀጠሮ ሰጥቷል። መለስካቸው ማህ ዝርዝሩን ይዟል። አቃቢ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛው ወንጀል ችሎት ያቀረበው ክስ እንደሚያመለክተው በሀያ ስድስት ሰዎች ላይ ስልጣንን አላግባብ በመጠቀም ሕገወጥ ድርጊቶችን በመፈጸም ከባድ የሙስና ወንጀል ፈጽመዋል ሲል ከአርባ ስድስት በላይ ክሶችን መስርቶባቸዋል። ዛሬ ችሎት የቀረቡት ከሀያ ስድስቱ ተከሳሾች መካከል ሀያ ሁለቱ ብቻ ናቸው። የቀድሞ የብሔራዊ መረጃና ደህንነት አገልግሎት በሚኒስትር ደረጃ ዳይሬክተር ጄኔራል አቶ ጌታቸው አሰፋ፣ አቶ አጽብሃ ግዳይ፣ አቶ አሰፋ በላይና አቶ ሽሻይ ልዑል የተባሉ ተከሳሾች ዛሬ ፍርድ ቤት እንዳልቀረቡ ታይተዋል። ችሎቱ የተሰየመው አመሻሹ ላይ አሥር ሰዓት ካለፈ በኋላ ስለነበረ የቀረበውን ክስ ሙሉ ለሙሉ ለማንበብ እንደማይቻል አስታውቆ ፍርድ ቤቱ ከሁለተኛ ተከሳሽ እስከ አምስተኛ ተከሳሽ የተመለከተውን ክስ በንባብ ለማሰማት ጀምሯል። ይሁንና የአምስተኛውን ተከሳሽ ክስም ለማጠናቀቅ አልቻለም። አቃቢ ሕግ በአንደኛ ተከሳሽ ላይ የመሠረተው ክስ እንደሚለው አጠቃላይ የተቋሙን ሥራዎች በሚመራበት ጊዜ በሕግ አግባብ የተሰጠውን ስልጣን መሠረት በማድረግ ተቋሙ የተቋቋመበትን ጥራት ያለውን መረጃ በማቅረብና አስተማማኝ የደህንነት አገልግሎት በመስጠት የአገሪቱን ብሔራዊ ደህንነት የመጠበቅ ዓላማን ከግብ በሚያደርስ ሁኔታ ተቋሙን ማደራጀትና መምራት ሲገባው ይህንን ወደ ጎን በመተው በሰዎች መብት ላይ ጉዳት እንዲደርስ ለማድረግ በማሰብ በሕግ ከተሰጠው ሥልጣን ውጭ የተለያዩ ድርጊቶችን በመፈጸምና በማስፈጸም ወንጀል ፈጽሟል ሲል የአቃቤ ህግ ማመልከቻ ይዘረዝራል። በመጨረሻም በክሶቹ ላይ በተገለጹት ተበዳዮች ላይ ከፍተኛ የሰብአዊ መብት ጥሰት እንዲፈጸምባቸው ያደረገ በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆን በፈጸመው በሥልጣን አላግባብ በመገልገል የሚፈጸም ከባድ የሙስና ወንጀል ተከስሷል ይላል። ፍርድ ቤቱ በንባብ ያሰማቸው የአራት ተከሳሾች ክስም በዝርዝር የተለያዩ ይሆናል እንጂ ተመሳሳይ ናቸው። ፍርድ ቤቱ የአምስተኛ ተከሳሽን የአቶ ደርበው ደመላሽን ክስና ሌሎችንም በንባብ ለመቀጠል እና ዛሬ ችሎት ባልቀረቡ አራት ተከሳሾች ላይ አቃቢ ሕግ የሚሰጠውን አስተያየት አዳምጦ ብይን ለመስጠት ነገ ከቀትር በኋላ ቀጥሮ ይዘዋል። ፍርድ ቤቱ እንደተሰየመ፣ ከዚህ በፊት ባልተለመደ ሁኔታ ለተከሳሾችም ሆነ ለከሳሽ አቃቢ ሕግ መተማመኛ የመሰለ ቃል ሰጥቷል። ፍርድ ቤቱ በችሎት እንደገለጸው ይህ ፍርድ ቤት ከማንኛውም ወገን ጣልቃ ገብነትን እንደማይቀበል የሚሠራውም በሕግ ብቻ እንደሆነና የትኛውም ወገን የሚያገኘው ውሳኔ በነጻና በገለልተኛ ፍርድ ቤት በሕግ ብቻ እንደሚሆን እርግጠኛ እንዲሆኑ ተናግሯል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።